so ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔና ህወሓት ይፋ ያደረጉት አብሮ የመስራት ስምምነት አዲስ ነገር አይደለም ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የኦሮሞ ነጻነት ግንባር ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙም ጥርጥር የለም ይላሉ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም። የኦሮሞ ህዝብ ህወሓትን እንዲደግፍ መቀስቀስ የህዝቡን ቁስል መርሳት እንደሆነ የተናገሩት ደግሞ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ናቸው። እስክንድር ፍው ተከታትሎታል። ዛሬ በጠቅላይ ሚኒስትር ጽፈት ቤት የተሰጠው መግለጫ የኢትዮጵያ መንግስት በህወሓት ላይ እርምጃ እንዲወሰድ አቅጣጫ ማስቀመጡን ካስታወቀ በኋላ የመጀመሪያው ነው። መግለጫውን የሰጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ከቀረቡላቸው ጥያቄዎች አንዱም የመግለጫው መልእክት የተናጠል የተኩስ አቁሙ ተነስቷል ማለት ነው ወይ የሚል ነው። ከአሜሪካ ድምፅ ለተነሳው ለዚሁ ጥያቄ ምላሽ የሰጡት የፕሬስ ኃላፊዋ ተከታዩም ብለዋል አሸባሪው ህወሓት አገሪቱን ወደ ባሰ አለመረጋጋት ከማስገባቱ በፊት መንግሥትና የኢትዮጵያ ህዝብ በጋራ አስፈላጊ የሆኑትን መንገዶች ሁሉ ይጠቀማሉ ማለት ነው ነው ያሉት። የአገር መከላከያ ሰራዊት፣ የክልል ልዩ ኃይሎችና ሚሊሻዎች ይህንን ኢትዮጵያን ለማፈራረስ የተነሳ የክህደት ኃይልና የውጭ እጆች ስውር ደባ ለመደምሰስ ብርቱና የማያዳግም ክንዳችሁን እንድታሳርፉ አቅጣጫ ተቀምጦላችኋል ይላል ሰሞኑን በኢትዮጵያ መንግስት የወጣው መግለጫ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው መንግስትና የኢትዮጵያ ፓርላማ ግን ሼኔ በማለት የሚጠሩት ቡድን ከህዋት ጋር ወታደራዊ ስምምነት ማድረጉ ይፋ የተደረገው በትናንትናው ዕለት ነው። ይህንኑ ስምምነት በተመለከተ የተጠየቁት ቢለን ሲዩም የሁለቱ አብሮ መስራት አዲስ እንዳልሆነ ጠቅሰዋል። ድርጅቶቹ ይህንን አጋርነታቸውን ይፋ ሲያደርጉ ግን የጋራ ጥፋታቸውንም ይፋ እያደረጉ ነው ብለዋል። ትናንት ይፋ በተደረገው በሁለቱ ቡድኖች ያልተለመደ ጋብቻ በአደባባይ ባመኑት አጋርነት በተመሳሳይ ያመኑት ነገር የአገሪቱን መረጋጋት በሚያናጉ የጥፋት ተግባራት ላይ በጋራ እየሰሩ መሆኑን ነው በሽብርተኝነት ላይ መሰማራት የሁለቱም አጠቃላይ ጣፋንታ እንደሆነ ነው ያሉት። የኢትዮጵያ የሕዝብ ተወካዮች ምክር ቤት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ሸኔንና ህወሓትን በአሸባሪነት ከፈረጁ ወራት ተቆጥረዋል። ድርጅቶቹ በበኩላቸው በስልጣን ላይ ያለውን የፌዴራል መንግስት ሕጋዊነት እንደማይቀበሉ በተደጋጋሚ ገልጸዋል። አሶሽትድ ፕሬስ የጠቀሳቸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በኢትዮጵያ ፓርላማ ደግሞ ሼኔ በሚል በሽብርተኝነት የተፈረጀው ድርጅት መሪ ድሪባ ኩምሳም ይህንኑ አቋማቸውን አጠናክረዋል። አሁን ያለው ብቸኛ አማራጭ ይህንን መንግስት በወታደራዊ ኃይል ማስወገድ ነው ማለታቸውን ነው አሶሽትድ ፕሬስ የዘገበው። የህወሓት መሪዎችም እንደዚሁ መንግስት ያቀረብናቸውን ቅድመ ሁኔታዎች የማይቀበል ከሆነ ያለው አማራጭ መደምሰስ ነው ማለታቸው ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የሁለቱ ድርጅቶች ስምምነት በኦሮሞ ወጣቶችም ሆነ በኦነግ መስራቾች ዘንድ ተቀባይነት የሚኖረው አይደለም ብለዋል። የኦሮሚያ ወጣቶች ይህንን ይቀበላሉ ብዬ አላምንም፣ ምክንያቱም ይህ የሁለት አሸባሪ ድርጅቶች ትብብር ነው። የሸኔን አዋጅ በተመለከተም የኦሮሞ ነጻነት ግንባር የበሰሉ አንደበቶችና ቀደምት መስራቾች ይህንን የጥፋት ጥምረት እንደሚያወግዙ ጥርጥር የለንም ነው ያሉት። ትናንት ከአገር ውስጥ የመገናኛ ብዙሃን ጋር ረዘም ያለ ቆይታ ያደረጉት የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳም ህወሓት በኦሮሞ ህዝብ ላይ ያደረሰው በደል ቁስል አልሻረም ብለዋል። የኦሮሞ ህዝብ ህወሓትን እንዲደግፍ የሚቀሰቅሱ ያሏቸውንም ጠላት ሲሉ ወንጅለዋል። በጣም የሚያሳዝን ነገር ህዝባቸውንም እንደዚህ ይነቃሉ የሚል ግምት ኖሮኝ አቅ በዚህ ደረጃ የኦሮሞን ህዝብ እንደሚነቁ በዚህ ደረጃ ኢትዮጵያ ጠላት የኦሮሞ ህዝብ ጠላት እንደሆኑ አስቤ አላውቅም አሳፋሪ በሆነ መንገድ ትላንትና የኦሮሞውን ህፃን በስናይፐር ሲገል የነበረው ኦሮሞን በሚሊዮኖች እንዲፈናቀል ሲያደርግ የነበረው በየእስር ቤቱ አጉሮ ሲገል፣ ሲገርፍ፣ እግር ሲቆርጥ የነበረውን ኃይል የአንተ ወዳጅ ነው ብሎ ለመቀስቀስ መድፈር ምን ያህል የኦሮሞ ህዝብ ጠላት እንደሆኑ የሚያሳየው። የኦሮሞውን ህዝብ ቁስል ትላንትና የነበረው እናት ገሎ ሬሳ ላይ የሚያስቀምጥ የነበረውን ህወሓት ዛሬ ደግፍ ብሎ ይናገራሉ። የኦሮሞ ቄሩን? ሰራዊት ውስጥ አትቀላቀል ብሎ ይቀሰቅሳሉ። ህይወትን ለመደገፍ ቄሮና ቀሬ ግን የታገለበትን ዓላማ ያውቃል። መስዋዕትነት የከፈለበትን ዓላማ ያውቃል። ትናንትና ከጎናችን የወደቁ ጓዶች ከጎናችን የወደቁ ሰዎች ቄሮና ቀሬዎች ነገኛ ስንሞት ወደ ላይ ስንሄድ ምንድን ነው ምንነገራቸው ህዋትን ደግፈን ቆመን? ህዋትን መልሰን እናንተ የማታችሁበትን ዓላማ ክደን ከእናንተ ተቃርኖ ቆመን ህዋትን አንግሰን መጣን ነው ምንላቸው እያለ በዛሬው የጠቅላይ ሚኒስትር ጽፈት ቤት መግለጫ የትግራይን የሰብአዊ ድጋፍ እንቅስቃሴ በተመለከተ መረጃ ተሰጥቷል። በትናንትናው እለት ሁለት መቶ ሰባ ሰባት ሰብአዊ ድጋፍ የጫኑ ተሽከርካሪዎች ትግራይ መድረሳቸውን ነው የጠቅላይ ሚኒስትር ጽፈት ቤት ያስታወቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ